እንደምናመሻችሁ። የዝግጅታችን ተከታታዮች ከአሜሪካ ድምጽ ራዲዮ ጋቢና ቪኦኤ ጀመረ። ዛሬ ቀኑ ሰኞ ኅዳር 24 2012 ዓ ምት ነው። ከአዲሱ ትውልድ ድምፅ ቀጣዮቹን ጉዳዮች ትሰማላችሁ። ኢትዮጵያ አሁን ያለችበት ሁኔታ የተወሳሰበ በመሆኑ የሚያስፈልጋትም የተወሳሰበውን የሚፈታ ጠንካራና የተጠና መፍትሄ ሊሆን እንደሚገባው በዋሽንግተን ዲሲ ለውይይት የተሰባሰቡ ኢትዮጵያውያንና ትውልደ ኢትዮጵያውያን ገለጹ። በኔጋቲቭ ግን መቅረጽ የብሔሮችን ብሔረተኝነትን ትክክል አይመስለኝም። ብሔርተኝነትን ማውገዜን ጌታዬ ያልወደዱትም ግን አወግዘዋለሁ ቢጠቅም ችግር አልነበረውም። በተለይ በዚህ ዘመን እንዴት አድርጌ ላመስግነው? እንዴት አድርጌ በበጎሌው? ስንት ሰው ይሞትብን፣ ስንት ሰው ይፈናቀልብን፣ ምን ያህል እንጠላላ? የዚህን ዘገባ ዝርዝር በምሽቱ ይደመጣል። በሶልቭ ኤት የፈጠራ ውድድር ያሸነፍነው ገንዘብ ሳይደርሰን ወራቶች ተቆጠሩ የሚል ቅሬታም ተሰምቷል። ሀሳባቸውን ወደ ሙከራ ለመቀየር የሚያግዝ ማሽን ትሪዲ ፕሪንተር የለም። ስለዚህ እኛ በአጭሩ ስራችን ለምን ይህንን ትሪዲ ፕሪንተር በራሳችን ሎካሊ ከሆኑ ማቴሪያሎች አንሰራ ብለን ተነስተን ነው የሰራ ነው እና ትሪዲ ፕሪንተር የሰራ ነው በዛን ያሸነፍ ነው። ከውድድሩ አሸናፊዎች መካከል አንዱ የሆነውን መልካሙ ታደሰን የሰማ ነው። የውድድሩ አዘጋጅ አይኮግላብ ምላሽ ተካቷል። ፕሮግራሙን በመብራት አብሬያቸው የማመሸው ኤደን ገረመውንን ከሁሉ አስቀድሜ አብራቸውን ስለምታመሹ አመሰግናችኋለሁ። በመቀጠል የዓለምን ውሎ በአጭሩ የሚያስቃኙ ዜናዎችን አሰማለሁ። ከዜናዎቹ ጋር ተመልሼ መጥቻለሁ። በቅርቡ በወሎ ዩኒቨርሲቲ ደሴ ካምፓስ ተቀስቅሶ በነበረው ግጭት ጉዳት ከደረሰባቸው ሁለት ተማሪዎች የአንዱ ሕይወት ማለፉን ዩኒቨርስቲው አስታውቋል። ተማሪው በደሴ ሪፈራል ሆስፒታል ሕክምናውን ሲከታተል ቆይቶ ነው ሕይወቱ ማለፉ የተገለጸው። በወልዲያ ዩኒቨርስቲ የተፈጠረ ነው የተማሪዎች ግጭትና የህይወት መጥፋት ተከትሎ አለመረጋጋት ከተስተዋለባቸው ዩኒቨርስቲዎች አንዱ ወሎ ዩኒቨርሲቲ ነው። ዩኒቨርሲቲው ዛሬ በማህበራዊ ድረገጹ ይፋ እንዳደረገው ኅዳር 3 ምሽት ላይ መነሻው ባልታወቀ ምክንያት በደሴ ካምፓስ ተማሪዎች መካከል በተፈጠረ ግጭት ተማሪዎች ቀላልና ከባድ የአካል ጉዳት ደርሶባቸው ነበር። በዩኒቨርሲቲው ክሊኒክና በደሴ ሪፈራል ሆስፒታል ጉዳት የደረሰባቸው ተማሪዎች ሕክምና ተደርጎላቸው መመለሳቸውን የጠቀሰው ዩኒቨርሲቲው ሁለት ተማሪዎች ግን ከፍተኛ ጉዳት ደርሶባቸው በሆስፒታል ውስጥ ሕክምናቸውን ሲከታተሉ እንደነበር አስታውቋል። ጉዳት ከደረሰባቸው ተማሪዎች አንዱ ትላንት ምሽት ሕይወቱ አልፏል። ስሙ እንዲጠቀስም ድምጹ እንዲቀረጽም ያልፈለገ አንድ ተማሪ ሟቹ ከፎቅ ላይ መውደቁን ይናገራል። ዩኒቨርሲቲው የተማሪውን ትክክለኛ አሟሟት ለማረጋገጥ አስክሬኑን ሌሊት ወደ አዲስ አበባ መላኩን ጠቁሞ በወጣቱ ሞት የተሰማውንም ሀዘን ገልጿል። ለወዳጅ ቤተሰቦችም መጽናናትን ተመኝቷል። ዘገባውን ያደረሰን መስፍን አድራጌ ከወሎ ነው። ባለፈው ሰኔ ወር ላይ በተቃዋሚ ሰልፈኞች ላይ የተፈጸመው የሰዎች ህይወት የጠፋበት ጥቃት በስዕብና ላይ በተፈጸመ ጥቃትነት ሊፈረጅ የሚችል መሆኑን አንድ ታዋቂ የሰብአዊ መብት ቡድን ተናገረ። ሁማን ራይትስ ዋች ካርቱም ላይ በተቃዋሚዎች ላይ የተፈጸመው የኃይል ጥቃት ግደላቸው እያሉ ይጮሁ ነበር በሚል ርዕስ ባለ 59 ገጽ ሪፖርት አውጥቷል። የሱዳን የጸጥታ ኃይሎች እንደ ኤሮፓውያን አቆጣጠር ከሰኔ 3 ጀምሮ ከዚያም በኋላ ካርቱም ላይ ተኮልኩሎ በነበሩት ተቃዋሚ ሰልፈኞች ላይ ያደረሱትን ጥቃት ከዚያም አስቀድሞ የተፈጸመውን ጥቃት በዝርዝር ዘግበዋል። ሰኔ 3 ቀን ብዛት ያላቸው የመንግስቱ የጸጥታ ኃይሎች ካርቱም ውስጥ የቅም የቅምጥ ተቃውሞ ላይ በነበሩ መሳሪያ ያልያዙ ሰልፈኞች ላይ ተኩስ ከፍተው ብዙ ሰው ገድለዋል። ተቃዋሚዎቹን ደፍረዋል፣ በስለት ወግተዋል፣ ደብድበዋል። ጸጉራቸውን በመላጨት ፍሳሽ ውስጥ በእንብርክክ በማስኬድ ላያቸው ላይ በመሽናትና በመስደብ አዋራጅ ተግባር ፈጽመውባቸዋል ብሏል። የሁማን ራይትስ ዋች ሪፖርት በሰኔ ሶስትና ከዚያም በተከተሉ ቀናት በደረሰው ጥቃት ቢያንስ 120 ሰዎች መገደላቸውን በመቶዎች የተቆጠሩ መቁሰላቸውና ብዙዎች የደረሱበት መጥፋቱንም ሪፖርቱ አውስቷል። የሆንግ ኮንጎ ፖሊቴክኒክ ዩኒቨርሲቲ ፕሬዝዳንት ከፖሊሶች ጋር ስምምነት ላይ መድረሳቸውን ተናገሩ። ቴንግ ጂን ጓንግ እንዳሉት ዩኒቨርሲቲው ግቢ ውስጥ መውጫ አጥተው የተጠመዱ በመቶዎች የተቆጠሩት ተቃዋሚዎች፣ ሰልፈኞች በሰላማዊ መንገድ እንዲወጡ ይፈቅዳል ነው ያሉት። ፖሊሶች ከተቃዋሚው በኩል የኃይል ተግባር የማይፈጸም ከሆነ እኛም በጊዜያዊነት ኃይል ከመጠቀም እንቆጠባለን የሚል ማረጋገጫ ሰጥቶኛል ሲሉ ፕሬዚዳንቱ ገልጸዋል። ስምምነቱ ተግባራዊ ሆኖ እንደሆነ ግን ለጊዜው የታወቀ ነገር የለም። አድማጮች፣ ለሰዓቱ ያዝነላችሁ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁን አምሹ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከአሜሪካ ድምፅ ሬዲዮ ይቀጥላል። እያስተናገድ ኳቸው የሚገኘው ኤደን ገረሙ ነኝ። ኢትዮጵያ አሁን ያለችበት ሁኔታ የተወሳሰበ በመሆኑ የሚያስፈልጋትም የተወሳሰበውን የሚፈታ ጠንካራና የተጠና መፍትሔ ሊሆን እንደሚገባው በዋሽንግተን ዲሲ ለውይይት የተሰባሰቡ ኢትዮጵያውያንና ትውልደ ኢትዮጵያውያን ገልጸዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዋሽንግተን ዲሲ የድጋፍ ማህበር ከእኛ ነን ኢትዮጵያ ስብስብ ጋር በትብብር ኢትዮጵያን እናድን በሚል ርዕስ ባዘጋጁት በዚህ ውይይት ላይ ከሌሎች የሚማር ማህበረሰብ ብልህ በመሆኑ ክፉ ነገር በኢትዮጵያ ሕዝብ ላይ እንዳይደርስ ከሩዋንዳ መማር ያስፈልጋል በሚል ሀሳብ ከትንታኔ ጋር አቅርቧል። አደጋውን ለመቀነስና ለውጥ ለማምጣትም የኢትዮጵያ ችግርን በተጠና መልኩ ለይቶ በሚደረግ ውይይት ወደ መፍትሄ ማምራት ይሻላልን ብሏል። ለዚህም ምሁሯን ዋናውን ኃላፊነት መውሰድ እንዳለባቸው በውይይቱ ወቅት የተነሳ ነጥብ ነው። የተቀረው የቀረው የኢትዮጵያ ሕዝብም የችግሩን አሳሳቢነት በሚገባ በመረዳት አገር በማዳን ተግባር ውስጥ ሊሰማራ ይገባል ብሏል። ብሔርተኝነትም በውይይቱ ላይ ተነስቷል። ውይይቱን የተከታተለችው ጽዮን ግርማ ለዛሬው ከውይይቱ የተወሰነውን ክፍል ባጭሩ እንዲያሰናቸዋለች። በተለያየ መልኩ በኢትዮጵያ ጉዳይ ላይ ተሳትፎ የሚያደርጉ አምስት ተናጋሪዎችን የያዘው እዚህ ዋሽንግተን ዲሲ የተካሄደው ውይይት የተለያዩ ነገር ግን በኢትዮጵያ ጉዳይ ላይ ትኩረት ያደረጉ ሀሳቦች የተነሱበት ነበር። ከኢትዮጵያ የመጡት የኢዜማ አመራሮች አቶ አንዷለም አራጌና አቶ እዮም መሳፍንትን ጨምሮ የኢትዮጵያ ጉዳይ የእኛም ጉዳይ ነው በሚል በብዙ ውይይቶች ላይ የሚሳተፉት አቶ ነጋሲ በየነ፣ አቶ ንጌሶ ዋቅዮና አቶ ሽመልስ ኬንታጮም ለውይይት መነሻ የሚሆኑ ሀሳቦቻቸውን አቅርበዋል። የኢትዮጵያ ፖለቲካ ልሂቃን በማንነት ላይ ያተኮረ ዕልቂትን እያፈጠኑት ነው ወይ በሚል ርዕስ የሩዋንዳውን የዘር ፍጅት በምሳሌ አስቀምጠው በዓለም አቀፍ ደረጃ ተቀባይ የሆኑትን ስምንት የዘር ፍጅት ምልክቶችን በመዘርዘር ሰፋ ያለ ውይይት የተካሄደበትን የአቶ ሽመልስ ኬንታ ጮን ማብራሪያ ለእሁድ ምሽት በይደር በማቆየት በሌሎቹ ጉዳዮች ላይ አተኩራለሁ። አቶ ነጋሲ በየነ የተባሉት አቅራቢ የኢትዮጵያን የፖለቲካ የቀደመ ታሪክ በአጭሩ ዳሰው አሁን ላለው ችግር መፍትሄ ማጣት ዋነኛው ምክንያት ኤሊት እያሉ የሚጠሩት የልሂቃኑ ማህበረሰብ ስብስብ አለመግባባት መሆኑን በመግለጽ ይወቅሳሉ። የአማራ ኤሊት፣ የትግራይ ኤሊት፣ የኦሮሞ ኤሊት በየብሔረሰቡ ተወሽቆ ለእያንዳንዱ የራሱን ጥቅም ለመቀራመጥ የራሱን ስልጣን ለመያዝ እንጂ የኢትዮጵያ ሕዝብ ይሄ ሁሉ ኤሊት ያመጣው ነው። ኮሚኒዝም ስንል እኛ ነው ያመጣ ነው፣ ክልል ሲባልም እኛ ነው ያመጣ ነው። እና አሁንም ደግሞ ብጥብጡ የሚጀመረውም በዩኒቨርስቲም ይሁን በማፈናቀልም ይሁን በኤሊቶች ነው እና ጉድለቱ የኢትዮጵያ ህዝብ የህዝቡ ሳይሆን የኤሊቶች ግጭት ነው ያለው። የኤሊቶች አለመግባባት ነው ወይም ደግሞ ያለውን ቅራኔ በቀላሉ በትንሹ ለመሶልቭ ለማድረግ ባለመቻላችን ነው። በቀላሉ ሊፈቱ የሚገባቸው ጉዳዮች እልባት ስለማይሰጣቸው እየዋሉ እያደሩ የገዘፉ ችግሮች ይሆናሉ፣ የሚል እምነት አላቸው። በብሔር ፖለቲካ መደራጀትም ኪሳራ እንጂ ትርፍ የለውም፣ የሚል አቋምም አላቸው። ምሁራኑን የማያግባቡት ጉዳዮች ጫፍና ጫፍ ይራመዳሉ እንጂ አንድ ላይ ቁጭ ተብሎ ውይይት ስላልተደረገባቸው አንድ ኢትዮጵያዊ በየትኛው አደረጃጀት መብቱ ምንድን ነው፣ ምንድን ነው የሚያጣው የሚለውም በዝርዝር መነጋገር ስላልተቻለ ችግሩን እያሰፋው ሄዳል። ይላሉ አቶ ሽመልስ ኬንታጮ በበኩላቸው የማህበረሰቡን አስተሳሰብ ቅርጽ የሚያስይዙ ሰዎች እየተሳካላቸው ስላልሆነ ህብረተሰቡ አይሆንም ሌላቸው ይገባል የሚል አመለካከት አላቸው። የማህበረሰቡ አሁን ኤሊቱ የፖለቲካል ኤሊቱ ቁጭ ብሎ ተነጋግሮ መፍታት ስላልቻለ ወደ ከባድ ችግር ሀገሪቱን እየወሰደ ስለሆነ አሁን ማህበረሰቡን አቅም ፈጥሮ ማህበረሰቡ ሪጀክት እንዲያደርግ ማህበረሰቡ እንዲያስገድድ የሚደረግበት ዘዴ መፈጠር አለበት። ያ ደግሞ በማህበረሰብ አቅም ግንባታ ነው። የማህበረሰብ አቅም ግንባታ ደግሞ ማህበረሰቡ በግልጽ እንዲወያይ ማድረግ የሚቻልበት ሁኔታ ሲሰራ ነው። እሱን ማመቻቸት በርካታ እኛ አገራዊ ሴቶች አሉ፣ እርስ በርስ የምንወያይበት የምንነጋገርበት፣ እነዛን ነገሮች ወደ ስራ ላይ ወደ ተግባር እንዲውሉ ወይም ጥቅም ላይ እንዲውሉ ማድረግ ነገር ነው መሰራት ያለበት። ኤሊቱ አሁንም ልብ ገዝቶ ቨርቲካሊም ድርጅቶች ከድርጅቶች ድርጅቶች ውስጥ ያሉት ሰዎች እርስ በርሳቸው በተለያየ አቅጣጫ እንደዚህ ውይይት ዶኪመንት የሚደረግ ከዛ ፕላን የሚደረግና ወደ አክሽን የሚሄድ እስካልተሰራ ድረስ ቅድም ብያቸዋለሁ፣ ችግሩ ኮምፕሌክስ ነው፣ ኢዚ ፊክስ የለ። የኢዜማው አቶ አንዱ አለም አራጌ በበኩላቸው ኢትዮጵያ ውስጥ ስጋት ቢኖርም ኢትዮጵያን የሚለው ኃይል አሁንም ጠንካራ ኃይል ነው የሚል እምነት አላቸው። ኢትዮጵያ የሚለው ኃይል አሁንም ስትሮንግ ነው እያምናለሁ። ኦሮሚያ ውስጥ ያንን ማየት ይችላለሁ ደቡብ ሲሄድ ያልና ያለው አማራ ክልል ሲሄድ ትግራይ ላይ ሲሄድ አያለው። ሰው አሁንም ሰው ነው። ሕዝቡ አሁንም ሕዝብ ነው። ኢትዮጵያዊነቱን ይወዳል። ስለ ኢትዮጵያ ቀና ያስባል። ግን ዶክተር ኪንግ እንደሚሉት ዛሬም ሳልጠቅ ስላልሄድ ነው። ዶክተር ኪንግ እንደሚሉት ካልተደራጁ ብዙሃን ይልቅ የተደራጁ ጥቂቶች ይሻላሉ። ዝም ብሎ እንደወንዝ የሚፈስ ነው። ሀገር ውስጥም ውጭም ያለው ተደራጅቶ አስተዋጽኦ አያደርግም። በብሔር የተደራጁ ስብስቦች ለክፉ ሀሳብ ብዙ ተደራጅተው ይሰራሉ። ህብረ ብሔራዊ አስተሳሰብ ኢትዮጵያ፣ ኢትዮጵያ የሚለው ግን ቆሞ ያያል። ስለዚህ ይህንን መለወጥ ካልቻልን በስተቀር መፍትሄ ያላመጣም። ግን አንድ ቅድም ሪል ፖለቲክስ ብያለው እንደ መፍትሄ የምወስደው ከዚህ ለመውጣት እስኪ አንዳችን የሌላችንን ቁስል ለመስማት እንሞክር። ችግሩ ከሁል ጊዜም የራሳችንን ፍላጎት ነው የምንሰማው። እኔ የራሴን ብቻ አውርቼ ራሴን አድንቄ ሲጨበጨብልኝ ደስ ብሎኝ በጣም በራሴ ኮርቼ ይወርዳለሁ። ሌላውም ደግሞ በቃ በራሱ ተደምሞ አስጨብጭቦ ይወርዳል። እስኪ ሌላ ወንድሜ ጋ ምንድን ነው ያለው ምንድን ነው እሱ ጋር ያለው ያልገባኝ ነገር እኔ ያላወቅኩት ምንድን ነው? እሱስ ከእኔ ያላወቀው ነገር ምንድን ነው ብሎ ለመደማመጥ እድል መስጠት አለብን። የየግል ጩኸት ሆነ ነገሩ። በማይሰማሙ ዜጎች ሀገር አትገነባም። እያንዳንዳችን ሌላችን ጫማ ውስጥ መቆም አለብን፣ መስማት አለብን። ሀገር ነው የምንወደው፣ ሰው ጋር ብቻ አይደለም። እንመካከረው፣ እንዲህ በአንድ ጣራ ስር ቁጭ ብለን ቢያስፈልግ በር ዘግተን መዋየት አለብን። የዚህ ዘመን ሰዎች ከአባቶቻችን የተሻለን ከሆነ የተሻለ ልጅ ሲሆን ከአባቱ የተሻለ ካልሆነ እንዳባቱ ይባላል። ከአባቶቻችን የምንሻል ትውልዶች ከሆነ ቁጭ ብለን እስኪ ምንድን ነው ችግራችን የምንጠላው ነፍሰ ገዳይ የምንለው ሰው ጋር ቢሆን ቁጭ ብለን መምከራለን። ለአቶ አንዱ ዓለም ከተሳታፊ ጥያቄ ቀርቦላቸው ነበር። ጥያቄ ለአቶ አንዱ ዓለም አራጌ አንድ ያልከው ነገር አለ ካልተሳሳትኩ የብሔር ድርጅቶች ለክፉ ነው የተቋቋ የተመሰረቱት ኔጌቲቭ መንገድ ቀረስከው የአንድነት ኃይሎች ግን ለጥሩ። ይሄ በጣም የተሳሳተ አስተሳሰብ ነው ብዬ አምናለው። መጀመሪያ መጠየቅ ያለብን የብሔር ድርጅቶች መነሾ ምንድን ነው የብሔረተኝነት ብለን ከጠየቅን፣ ሌጂቲመት የሆነ ዲማንድስ አላቸው፣ ለእኩልነት መብቶቻቸው እንዲከበሩ። በኔጋቲቭ ግን መቅረጽ የብሔሮችን ብሔረተኝነትን ትክክል አይመስለኝም። ብሔርተኝነትን ማውገዜን አንድ ጌታዬ ያልወደዱትም ግን አወግዘዋለሁ። ቢጠቅም ችግር አልነበረውም። በተለይ በዚህ ዘመን እንዴት አድርጌ ላመስግነው ነው? እንዴት አድርጌ በበጎሌው? ስንት ሰው ይሙትብን? ስንት ሰው ይፈናቀልብን? ምን ያህል እንጠላላ? ምን ያህል ልባችን ይሻክር? ምን ያህል ልባችን ይድማ? መወገዝ ያለበት ነው። ወንድሞችን አልጠላቸውም። ወደ ልቦናቸው እንዲመለሱ እፈልጋለሁ። ይቅር እንድንባባል ፈልጋለሁ። እንድንደማመጥ እፈልጋለሁ። ግን የት እንዳደረሰን አይተናል። የት እንዳደረሰን አይተናል። ስለዚህ ብሔርተኝነት በጣም በኢትዮጵያ ትልቅ ችግር ውስጥ እየከተተን ያለነው በቃ ልንለው ይገባል። ከዚህ በላይ ከለቀቅ ነው እንጠፋለን። በአጠቃላይ ጽሑፍ አቅራቢዎቹ አብዛኛውን ያተኮሩበት ሀሳብ በአሁኑ ሰዓት የኢትዮጵያን ችግር ለመፍታት ጫፍ የረገጡ ሀሳቦች ወደ አንድ መጥተው ውይይት ሊደረግባቸው ይገባል የሚል ነው። ለአሜሪካ ድምጽ ራዲዮ፣ ጽዮን ግርማ፣ ዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። አድማጮች፣ እንግዲህ ውይይቱ ሰፋ ያለ በመሆኑ በዚህ አጭር ክፍል ውስጥ ሁሉም ነገር መካተት አልቻለም። ነገር ግን ቀሪውን ዘገባ በእሁድ ምሽት ዝግጅታችን ላይ ይቀርባል። በድረ ገጻችንና በፌስቡክ ገጻችንም ላይ በምስል ጭምር ታገኙታላችሁ። እዛ ላይ ተከታተሉት። በቀጣይ ወደ ቴክኖሎጂ ነው የምንሄደው መልካሙ ታደሰ ከባልደረባው መንበሩ ዘለቀ ጋር በመሆን በ2019 የአውሮፓውያን አቆጣጠር ሶልቪት የቴክኖሎጂ ፈጠራ ውድድርን ከጥቂት ወራት በፊት አሸንፏል በጋራ ላቀረቡት ባለሶስት አውታሪ ማተሚያ መሳሪያ የመቶ ሺ ብር ሽልማት እንደሚያገኙም በወቅቱ ተነግሯቸው ነበረ መልካሙ ግን ቃል የተገባላቸው ገንዘብ እስካሁን እንዳልተሰጣቸውና ተደጋጋሚ ሙከራቸውም እንዳልተሳካ ይናገራል ውድድሩን ያስተባበረው አይኮ ግላብ ደግሞ ኃላፊ አቶ ጌትነት ፋ በበኩላቸው በአሸናፊዎቹ በኩል ሊሟሉ የሚገቡ ቅድመ ስራዎች ባለመጠናቀቃቸው ሽልማቱን ለመስጠት እንደዘገዩ ይናገራሉ። ዝርዝሩን ሀብታሙ ስዩም እንዲህ ይዞታል። ሶልቪት የተሰኘው የቴክኖሎጂ ፈጠራ ውድድር በየዓመቱ የሚደረግ አዳዲስና የኢትዮጵያንን ህይወት ያቀናሉ ተብለው የሚታመኑ የፈጠራ ስራዎች የሚበረታቱበት መርሃ ግብር ነው። ከዘንድሮ አሸናፊዎች መካከል ቅድሚያ የተሰጠው ባለሶስት አውታር ማተም የሰራው ችኤም ስሪ የወጣቶች ቡድን ነው። መልካሙ ታደሰ የቡድኑ ተጠሪ ነው። በጋራ ሁነን የሰራ ነው። መልካሙ ታደሰ ይባላለው። አንዱ የቴሚ አባል መንበሩ ዘለቀ፣ አንደኛው ደግሞ መልካሙ ፈቃዱ የሚባል ሶስት የሁለት ሺ አስራ ዘጠኝ ወይም ሁለት ሺ አስራ አንድ ኢትዮጵያ አቆጣጠር ተመራቂዎች ነን። በመካኒካል ኢንጂነሪንግ ስፔሻላይዝ ያደረግነው ደግሞ መካኒካል ዲዛይን ነው። አድቫይዘራችን ደግሞ ሄኖክ መብራት ይባላል። እናም በግቢያችን ተማሪዎች የፕሮቶታይፒንግ ፕሮብሌም ፌስ ያደርጋሉ። በግቢያችን ብቻ ሳይሆን አጠቅ በኢትዮጵያ ያሉ ሙሉ ተማሪዎች ማለት ይቻላል ፕሮቶታይፕ ለማድረግ ፕሮጀክታቸውን ወደ ሙከራ ለመቀየር የሚያግዝ ማሽን ስሪዲ ፕሪንተር የለም ስለዚህ፣ እኛ በአጭሩ ስራችን ለምን ይህንን ፍሪዲ ፕሪንተር በራሳችን ሎካሊ ያ ከሆኑ ማቴሪያሎች አንሰራም ብለን ተነስተን ነው የሰራነው እና ፍሪዲ ፕሪንተር ነው የሰራነው። በዛ ነው ያሸነፍነው። ጽንሰ ሀሳቡ ለብዙ ሰዎች እንዲሁ በቀላል የሚገባ ጉዳይ አይደለም። ምንድን ነው የሚያደርገው? ከነባሩ ከሚታወቀው የማተሚያ መሳሪያ ወይንም የህትመት ስራ ለየት የሚያደርገው ነገር ምንድን ነው? መልካሙ፣ እስኪ ትንሽ ሜቲንግ ማለት በሶስት አውታር ማተም ማለት ነው። ሶስት አውታር ማተሚያ ነው የሚባለው በአማርኛው፣ ሙሉ በሙሉ ስንተለ እና ባለ ሁለት አውታር ማተሚያ ቀለም ነው ዝም ብሎ የሚቀባው እና እና ቀለም እየቀባ ያትማል። ይሄ ባለ ሶስት አውታር ማተሚያ አንድ ነገር በሶስት አውታር ያስቀምጣል። ቁጭ ያደርግልና ማለት ራሱ ለማተም የተፈለገው ነገር እቅጩን ራሱን ነው ቁጭ የሚያደርገው ማሽን እና ወይም በሌላ አባባል ሌየር ባይ ሌየር ማናፋክቸሪንግ ይባላል። እርስ በራሱ ላይ ሌየር አድ እያደረገ ነው ወደ ላይ የሚወጣው። ሶስተኛው አውታር ሁለተኛውን አውታር መድገም ማለት ነው። መልካሙና አጋሮቹ ላስመዘገቡት ድል የመቶ ሺ ብር ሽልማት እንደሚሰጣቸው በተለያዩ የመገናኛ ብዙኃን ላይ መገለጹን በማስታወስ የተሰጣችሁን ገንዘብ ለምን አዋላችሁት ብለን ጠይቀን ነበር። ይህን ጥያቄ እንደጠየቅ ሁሉ አደራ የምልህ ነገር የትኛዋንም መልስ አብረህ ይህን ነገር ብሮድካስት ስታደርግ አብረ ብሮድካስት እንድታደርግ ይፈልጋለሁ እና ይሄ ውድድር ሶልቫይቴ ውድድር በጣም አሪፍ ነው። እኔን ይኸው ከእናንተም ጋር ከሌሎችም ዓለም ክፍሎች ጋር አስተዋውቆኛል። በጣም ጥሩ ነው። በዚህ በዚህ ምኮራበት ነው። እንደዚህ ዓይነት ነገር ሊበረታታ ይገባል። በዚህ በዚህ ወይ ሁለተኛው መንገድ ደግሞ እንደዚያ ነገሮች አብዛኞቹ ኢንተርፕሪነር በጣም ብዙ ኢንተርፕሪነሮችን እየፈጠሩብን ነው እና እኛ ፕሮቶታይፕ ሆነ ሌላው በእኛ ኢንተርፕሪነር እየሆነ ነው። አብዛኛውን ነገር ስናየው አሁን ለዚህ ፕሮጀክት ተብሎ ብዙ ስፖንሰር የሆኑ አሉ። ለምሳሌ አሜሪካ ኤምባሲ እና ጃይካ እና አሁን፣ ግን እኛ ሽልማቱ ተሰጥቷቸዋል ከተባለ በኋላ ከወረቀት ያለፈ ሌላ ምንም ሽልማት በእጃችን የገባልን ነገር የለም። ዩኒቨርሲቲውም ራሱ ቃል ገብቷል። ባህር ዳር ዩኒቨርሲቲ ላይ የተመረቀ ነው እና ባህር ዳር ዩኒቨርሲቲ ራሱ ሸልማለሁ ብሎ ቃል ገብቶ ነበር። ነገር ግን ምንም አምስት አንድም አልሰጠንም። እንደገና ደግሞ ሶልቭ አይቲም እንደዚሁ ምንድን ነው ያደረገው መቶ ሺህ ብር ተሸልማቸዋል ተብሎ በጃይካ በጃፓኑ ኤምባሲ አምባሳደር እና በአሜሪካ ኤምባሲ በማይክ የመቶ ሺህ ብር ያው የወረቀቱን ቼክ ትልቁን ካርቶኑን ከተቀበልን በኋላ ፕሮፖዛል ታስገባላችሁ ሲድ ፈንድ ነው ምናምን ምናምን ምናምን የተባለ ወደ ሌላ ምክንያት ተዞሮ ይኸው እስከ ዛሬ ምንም ነገር የደረሰን ነገር የለም። የሶልቪትን የቴክኖሎጂ ፈጠራ ውድድር በዋናነት የሚያስተባብረው አይኮግላብ የተሰኘው በዘመናዊ የቴክኖሎጂ እንቅስቃሴዎች እየታወቀ ያለው ተቋም ነው። በኢትዮጵያ የአሜሪካ ኤምባሲና የጃፓን ዓለም አቀፍ ትብብር ለውድድሩ ድጋፍ ያደርግለታል። የአይኮግላብ ኃላፊ አቶ ጌትነት አሰፋ ሽልማቱ እስካሁን ድረስ ለአሸናፊዎቹ ያልተሰጠበትን ምክንያት ያስረዳሉ። የሁለት ሺ አስራ ዘጠኝ ውድድር እስካሁን አላለቀም። ፕራይዝ ይሸለማሉ፣ መሸለማቸው አይቀርም። የሁለት ሺ አስራ ስምንት የነበሩት ተሸልመው ስራ ወደ ስራ ገብተዋል። እና ምንድን ነው ዋነኛው ሪዝን? የእርሱ ችግር ምንድን ነው? ፕሮሲጀሩን መከተል ሲያልፈለገ ነው። ፕሮሲጀሩን ምንድን ነው ይሄ ፕራይዝ ቀጥታ ለሌላ አገልግሎት አይሉ፣ የተሰጣቸው ፕራይዝ እንደ ፕራይዝ ሳይሆን እንደ ሲድፈንዲንግ ኢንቨስትመንት ነው፣ እንደ ሲድፈንዲንግ የተሰጣቸው ማለት ነው። አክሰስ የሚያደርጉት ብሩን ማይል ስቶኖች ያስቀምጣል። ለምሳሌ ይሄን ብር ለምን አገልግሎት ነው የምጠቀመው የሚለውን ማይልስቶን ካስቀመጡ በኋላ በሶስት ወር በአራት ፌዝ ይከፍሉት እና ያ ማይልስቶን ለምሳሌ ቃለ መግዛት ሊሆን ይችላል ሰው ለመቅጠር ሊሆን ይችላል፣ ቢሮ ለመካባት ሊሆን ይችላል። በእንደዚህ ዓይነት ማይልስቶን እነሱና አይኮድ እና ፈንድ የሚያደርጉ ድርጅቶች ብለን ያ ማይልስቶን ያስኬዳሉ ለሚለው ነገር ከገባም በኋላ ያ ፊት ፈንድን ይሰጣቸዋል። የባለፈው ዓመት ኤክስፒሪንስ ወደ ተሻሻት ኤክስፒሪንስ በዚህ መሰረት አንደኛ የወጡት አሁን የምነት ወደ ፕሮዳክሽን ደረጃ የደረሱት ነገር አለ ማለት ነው። ከዚህ በፊት የነበሩ ኢትዮጵያ ውስጥ ያሉ ፖለቲሽኖች ብዙዎቹ ምንድን ናቸው? ብሩ የሰዷቸውን አልቤቱ ብሩ ለሌላ አገልግሎት ነው የሚጠቀሙበት አይዲያውንም ብሮ አያደርጉም። የምን እያበረዙ ይመጣሉ። በየፕሮጀክቶቹ ላይ እየሄዱ ለውድድር ላይ የሄዱ ብር ብቻ መሰብሰቡ አይነት ነገር ለንግድ አይነት ነገር አድርገውታል ማለት ነው። እና ፕሮቻችን እንቀይረን ደግሞ ይሄ የሚሰጣው ችግር አክቹዋል ፕሮዳክታችን ወደ አንድ ስቴጅ ማራመድ የሚያስችል ነገር መሆን አለበት ነው። አቶ ጌትነት አክለውም የተፈጠረውን አለመግባባት በያዝነው ወር ውስጥ ለመፍታት ተቋማቸው ጥረት እንደሚያደርግ ነግረውናል። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። ሀብታሙን ለዘገባው እናመሰግናለን። ከፍተኛ የትምህርት ተቋማት ትንሽቷ ኢትዮጵያ በመሆናቸው ተማሪዎች ተቻችለው መኖርና መማር ይጠበቅባቸዋል ሲሉ አንዳንድ የጅማ የአሩሲና የመቱ ዩኒቨርሲቲ ተማሪዎች ተናገሩ። ተማሪዎች ከውጭ የሚጫንባቸውን ያልተገባ አመለካከትም መሸከም የለባቸውም ብለዋል። ፀሐይ ዳምጠው ተከታዩን ታሰማናለች። ከፍተኛ የትምህርት ተቋማት ትንሿ ኢትዮጵያ በመሆናቸው ከሁሉም ክልሎች የተውጣጡ የተለያዩ ዩኒቨርሲቲ ተማሪዎች ተቻችለው መኖርና መማር አለባቸው ሲሉ ተማሪዎች ለአሜሪካ ድምፅ አስተያየታቸውን ሰጥተዋል። ተማሪ አሚር አህመድ በጅማ ዩኒቨርሲቲ የአምስተኛ ዓመት የሕግ ተማሪ ነው። የዩኒቨርሲቲ ተማሪዎች እንደ አንድ ቤተሰብ ክፉንም ደጉንም አንድ ላይ የሚቋደሱ ናቸው በማለት ተማሪዎች ውስጣዊ ችግሮች ካሉን በንግግር መፍታት፣ ከውጭ ኃይል የሚመጣውን ችግር በጋራ መከላከል ይኖርብናል ስል ተናግረዋል። ሁሉም ተማሪ ወደ ዩኒቨርሲቲ ሲመጣ ቢታመም የሚደርስለት የዶርም ልጅ ወይንም የክላስ ልጅ በዩኒቨርሲቲ ውስጥ ያለው አካል ነው። ከቤተሰብ ቀድሞ የሚደርስለት የተለያዩ ችግሮች ሲደርሱ ለአንዳንድ ችግሮች ደግሞ ሲከሰቱ ይህንን ጥሩ ጥሩ በጋራ ያሳለፍናቸውን ሰዓቶችን አብረን ያሳለፍናቸውን ማሰብ እና ወደኋላ ተመልሰን ተመልጠን ኦሎምፒያዶችን ብናስብና የተለያዩ ችግር ሲከሰ ደግሞ የግል ችግርን ወደ ግሩፕ ስራ ለማምጣት ግል ችግሮች እንደ ቤተሰብ ነን ብለናል። ተማሪ ቤተሰብ መሀል ግጭት ይኖራል፣ መኮራረት ይኖራል ግን ያን ኩርሲያ ያን ግጭት በግለሰብ ከመጣ እንደ ግለሰብ ነው መፍታት ያለብን እንጂ ወደ ብሄር ወይ ወደ ሃይማኖት ምናም ወስድ አይኖርብን። ተማሪ አሚር አክሎም ዩኒቨርሲቲ የብሄር ብሄረሰብ መገናኛ እንደ መሆኑ መጠን ሁሉም ተማሪ የራሱን ባህል ለሌላው የሚያስተምርበትና በሀገሪቷ ውስጥ ያሉት እሴቶች የሚታዩበት ቦታ ነው ብሏል። ከፍተኛ ትምህርት ተቋማት ውስጥ ከዩኒቨርሲቲ ውጭ ባሉት ኃይል በተማሪዎች ላይ ጫና እንዲፈጠር በማድረግ ብጥብጥ እንዲኖርና ተማሪዎች እርስ በርስ እንዲጋጩ የሚያደርጉ አካላት በአንድነት መከላከል አለብን ሲል ተማሪ ቢኒያም ከጅማ ዩኒቨርሲቲ ተናግሯል። ተማሪዎቻችንም ሆነ የውጭ ማህበረሰብ አንድ ያላወቀው ነገር አለ። እሱም ቢሆን ግጭት በየቦታው የትም ሊነሳ ይችላል። ሰውም ሊሞት ይችላል። እርስ በርስ ሊገዳደር ይችላል። ነገር አንዳንድ ቡድኖች የፖለቲካም ሆነ የኢኮኖሚ ኢንተረስታቸውን ለማስጠበቅ ስሉ የግለሰብ ግጭቶችን ወደ ቡድን ማዞርና ብሔርን ወይም የሆነ ሃይማኖትን መሸሸጊያ በማድረግ ህዝቡን ለማጋደል ሞድ ብዙ ቡድን አለ። ወደ ተማሪ ወገን ማሰብ ያለብን ግጭት ሊነሳ ይችላል። ግጭት ስነሳ በሆነ ሰውና በሆነ ሰው መካከል የተነሳ ግጭት ነው ብለን እንጂ መናገር ያለብን የቡድን ወይም የሆነ ከሆነ ብሔር ጋር እንትን ያደረገ ነው ብለን ማሰብ እንደሌለብን ነው እንደነ የምናገረው ነገር ነው። በብሔርና በሃይማኖት ተማሪዎችን በማለያየት የሚያጣላቸውን አካላት ተማሪዎች በንቃት መከታተል አለባቸው። ያለ ደግሞ ተማሪ ዮሐንስ በቀለ ነው ከመቱ ዩኒቨርሲቲ። ዩኒቨርሲቲ ተማሪ ሲባል ነገ አገር ተረክቦ ይህችን አገር ወደፊት ያስገዳል የሚባል ወደ ትምህርት የገባ ህዝብ በብዛት ስለሆነ ስለሆነ እነዚህ ተማሪዎች ከውጭ የሚገቡ አጀንዳዎችን እራሳቸውን አሳልፈው የምትገልባቸውም ነው። ሚለሆነ ከዚህ በፊት ሲደረግ የነበረው ፖር ዲሞክራሲ ፖር ኢኮኖሚ አራዝ ሲያደርግ የነበረ ለመንግስት ማለት ነው ጥያቄውን ተጠይቅ የነበረ ተማሪ አንድ ላይ የዩኒቨርሲቲ ተማሪ እንደዚህ አይ አጀንዳዎችን መንግስት እንቀጥታ ሲጠይቅ ነበር። የአሁኑ ግን አውቆ የውጭ አጀንዳ ተማሪ ውስጥ ገብቶ ተማሪ በዘር፣ በቋንቋ፣ በሃይማኖት እንዲህ ተከፋፍሎ እንዲባላ ሰላም እንዳይኖር የመማር ማስተማሩ በጥሩ በአሪፍ ሁኔታ እንዳይካሄድ የማድረግ ዘመቻ ስለሆነ መጠቀሚያ እንዳይሆን ተማሪ አደም ምዝጋናው ከአርሲ ዩኒቨርሲቲ በሰጠው ቃል ተማሪዎች ለማንኛውም ችግር መነጋገር አለባቸው ሲል ተናግረዋል። ያው ሁሉም ነገር ሰላም ነው ሲሆን ያው ከዚህም በኋላ ይኖራል ሰላም ነው እና ህብረተሰቡ ራሱ ተማሪውም ጋር ተስማምቶ ነው የሚኖረው። በዛ ላይ ደግሞ ተማሪዎች በዚሁ ከቀጡ አንድነታቸው ተጠናክሮ የሚቀጥልበት ሁኔታ ነው ያለው። ለሁሉም ዩኒቨርሲቲዎች ደግሞ መናገር የምፈልገው ነገር የሰው ልጅ መከባበር ያለበት በሰብአዊነቱ ነው። በቃ ሰው በመሆኑ ብቻ ነው መከባበር ያለበት። ቢያንስ ይሄ ነገር ለማድረግ ተማሪዎች ሱ መመካከል አለበት። በቃ የሆነ በመመካከል ሁሉም ተወያይተው ተሰባስበው እንዲስማሙ እና ደግሞ ይህ ማህበረሰቡ ጋር ያለውን ችግር በማስማማት ከማህበረሰቡን በመግባት ቢሆን ከውጭ የሚገቡ ፎርሶችንም ማህበረሰቡ ጋር አብረው በመስራት መቆጣጠር የተሻለ ነው። በብዙ ከፍተኛ ትምህርት ተቋማት ውስጥ በተፈጠረው ግጭት ምክንያት ተማሪዎች ወደ የመጣንበት እንመለስ ጥያቄ አለ ያሉት ተማሪዎች መንግሥት ለተማሪዎች ባሉበት ቦታ በቂ ጥበቃ እንዲያደርግላቸውና ተማሪዎች ወንድማማችነታቸውን ማጠናከር አለባቸው ብለዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። Let's have a you to see this? don't be as you so, so, you እንግዲህ የዛሬ የጋቢና ቪዮኤ ጉዟችን እዚህ ላይ ተጠናቋል አብራችሁን ስለነበራችሁ በጣም ነው የምናመሰግነው በትዊተርና ና በፌስቡክ አድራሻዎቻችን በተጨማሪም በኢሜይል ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁን አድርሱን ሳስተናግዳችሁ ያምሽት ኤደን ገረመው ነኝ ከሞክቢሊያ በሮ ጋር ነበርኩኝ መልካም ምሽት ደህና እደሩ I get it working in the crowd